ደቡብ ሱዳንን አሁን ወዳለችበት ቀውስና ምክራ እንድታሽቆለቁል ምክንያት ሆነዋል ያሏቸውን ተፋላሚ ኃይሎች መሪዎች የአሁን ምግባራቸውን እንዲለውጡ ለማስገደድ የሚቆነጥጡ የገንዘብና ሌሎችንም እርምጃዎች እንዲወስዱባቸው የተባበሩት መንግሥታት ድርጅት የአጣዳፊ ጊዜ እርዳታ አስተባባሪ ማርክ ላውኮክ ጥሪ ያስተላለፉ። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሶሎሞን አባቴ ይዘው ቀርበዋል። የደቡብ ሱዳን ግጭት አምስተኛ ዓመቱን ቢያስቆጥርም በሚሊዮኖች የሚቆጠረውን ህዝቧን ወደ ተዘፈቀበት እጅግ የከፋ ስቃይ የሚገፋ ካልሆነ በስተቀር አንዳች የሚያጽናና መፍትሄ እየታየ እንዳልሆነ ነው እየተሰማ ያለው። ብረት አንጋቾቹ አማጽያን ግድያና መድፈርን መሳሪያ አድርገው በሲቪሉ ላይ እያደረሱ ያሉት ስቃይ ከሸክም በላይ መሆኑን፣ ከአራት ሚሊዮን በላይ ደቡብ ሱዳናውያን ከየቤታቸው መፈናቀላቸውን የሚያሳዩ መረጃዎች ብዙ ናቸው። የተባበሩት መንግሥታት ድርጅት የሚያወጣቸው ሪፖርቶች እንደሚናገሩት ደግሞ ከሕዝቧ ከግማሽ በላይ የሚሆነው ቁጥሩ ወደ ሰባት ሚሊዮን የሚጠጋ ሰው ሰብአዊ እርዳታ ያስፈልገዋል። የሰላሙ ሂደት አንዳች ያሳየው ፍሬ አለመኖሩንና ጦርነቱ መቀጠሉን የመንግስታቱ ድርጅት የአጣዳፊ እርዳታ መርሃ ግብር አስተባባሪ ማርክ ላውኮክ ተናግረዋል። ጅምላ የሰብአዊ መብቶች ረገጣና የሕዝቡ መከራ ማየላቸውን አመልክተዋል። የበረቱ ተዋጊዎችና አዋኪዎች አሉ፣ ላውኮክ ሰላምንና የሰውን ደህንነት ከቁብ አይጥፉትም ጦሩን በሚያዙት ሰዎች የገንዘብ ጥቅም ላይ ይበልጥ በቀጥታ ያነጣጠሩ እርምጃዎች መወሰድ አለባቸው ሲሉ ላውኮክ ከቪኦኤ ጋር ባደረጉት ቃለ ምልልስ አሳስበዋል። በሌሎች አካባቢዎች ቪዛ እንዳያገኙ ይደረጋል። የተለያዩ የገንዘብ ማዕቀቦች ተጥለዋል። የደቡብ ሱዳን የተለያዩ ፓርቲዎች የሀገሪቱን የከርሰ ምድር ዘይት፣ ወርቅ ዋርካዎቿንና ሌሎችም የተፈጥሮ ሀብቶቿን ራሳቸውን ለማበልጸግ የመጠቀማቸው ነገር ብዙዎችን እያሳሰበ ነው። እጅግ የበዛ የደቡብ ሱዳን ወረት ወደ ውጭ እንዲወጣ መደረጉም የብዙዎች ስጋት ምክንያት ሆኗል። አንዳንድ መንግሥታት እነዚህን የተደበቁ የሀብት ክምችቶች ምንነትና ምንጭ እንዲፈትሹ የሚያስችሏቸውን ሕጎች እያወጡ መሆናቸውን ሚስተር ላውኮክ አመልክተው ዩናይትድ ስቴትስ ለደቡብ ሱዳን የምትሰጠውን እርዳታ ለመፈተሽ ሰሞኑን መወሰኗ እንዳስደሰታቸው ገልጸዋል። ተመሳሳይ እርምጃም በአውሮፓ የሰብአዊ ጉዳዮች ኮሚሽን እየተወሰዱ መሆናቸውንም ጠቁመዋል። በእርዳታ አቅርቦት ላይ ለውጦችን የማድረግ አስፈላጊነት ግምት ውስጥ ቢገባም ለደቡብ ሱዳን ሕዝብ ሊደርስ የሚገባ እርዳታ ግን እንዲቋረጥ ማንም እንደማይጠየቅ የሚገልጹት የመንግስታቱ ድርጅት የአጣዳፊ እርዳታ መርሃ ግብር አስተባባሪ ማርክ ላውኮክ አጣዳፊ ድጋፍ ካልደረሰ ሁኔታዎች ሊባባሱና ብዙ ሰውም ሊሞት እንደሚችል አስጠንቅቀዋል። በሌላ በኩል ደግሞ ዩናይትድ ስቴትስ ያቀረበችው በደቡብ ሱዳን ላይ የተጣለው ማዕቀብ ለተጨማሪ አርባ አምስት ቀናት እንዲራዘም የሚጠይቀው ሐሳብ ባለፈው አርብ በጸጥታ ጥበቃ ምክር ቤቱ ጸድቋል።